በኢትዮጵያ በጎዴ አካባቢ የገቡ ከ አስራ ሰባት ሺህ በላይ ሶማሊያውያን ስደተኞች እስካሁን ባለው በቂ እርዳታ አላገኙም። በአካባቢው ነዋሪዎች ላይ ጫና ያሳድራል ተብሎም ተሰግቷል። በዶሎ ኦዶ የስደተኛ ሰፈሮች የሚታየው የሕፃናት ሞትን ለመቀነስ ከፍተኛ ጥረት እየተደረገ መሆኑን የተባበሩት መንግሥታት ድርጅት አስታውቋል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ድርቅና ረሃብ ከጸጥታ ወይንም ደህንነት እጦት ጋር ተዳብለው ሶማሊያውያንን ለስደት ዳርገዋቸዋል። ሶማሊያውያን ስደተኞች በተለይ በቅርብ ጊዜ ወደ ኢትዮጵያ የሚገቡባቸው በሮች በዶሎ ኦዶ አካባቢ ብቻ የተወሰኑ እንደነበረም ይታወቃል። ከሁለት ቀናት በፊት የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ይፋ እንዳደረገው ግን በአሁኑ ወቅት በጎዴና በአፍዴር አካባቢ ባሉ የድንበር አካባቢዎች ወደ 17500 የሚጠጉ ሶማሊያውያን ስደተኞች ገብተዋል። በተባበሩት መንግሥታት የስደተ ኤክስቼንጅ ኮሚሽን የኢትዮጵያ ጽህፈት ቤት ከፍተኛ የፐብሊክ ኢንፎርሜሽን ረዳት አቶ ክሱት ገብረ እግዚአብሔር በተለይ ለቪኦኤ እንደገለጹት የስደተኞቹ ቁጥር ከዚህም ከፍ ሊል ይችላል። ቁጥሩ በጣም ብዙ ነው። ለጊዜው ቲሙ ይዞት የመጣው ግምት 17500 አካባቢ የሚሆን ነው። ነገር ግን ከዛም ሊበልጥ ይችላል። ምክንያቱም በየቀኑም ሰዎች እየመጡ ነው። እነዚህ ሰዎች ፕሮፋይል አልተደረጉም። ለምሳሌ ምን ያህል ሴት ነው፣ ምን ያህል ወንድ ነው፣ ምን ያህል ህጻን ነው ማለት አይቻልም። ገና ምዝገባ ለማድረግ አይደለም የሄደው ቲሙ። ስለዚህ ገና ሲስተማቲክ ምዝገባ ከተደረገ በኋላ ነው እንደዛ የሚታወቀው። ነገር ግን ምንም ያህል እርዳታ እያገኙ አይደሉም። ለተወሰኑ ሰዎች ዳብሊው ኤፍ ፒ የተወሰነ እርዳታ አንድ ጊዜ ሰጥቶ ያውቃል ሞሮዲሌ ጎዴር ኤልሃር እና ባሬ በሚባሉ በጎዴና በአፍዴር በሚገኙ የኢትዮጵያ ድንበር አካባቢዎች ከሚኖረ ህብረተሰብ እነዚህ ስደተኞች እርዳታ እንደሚያገኙ የጠቆሙት አቶ ክሱት፣ ይህ ግን በህብረተሰቡ የምግብ ዋስትና ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ጠቁመዋል። በተረፈ ግን ከህብረተሰቡ እዛ ካለው ህብረተሰብ ያለው ትንሽ ነገር እየተካፈሉ የሚኖሩ ሰዎች ናቸው። ነገር ግን አሳሳቢ የሚያደርገው እዛ ያሉት ሰዎች ራሳቸው አሁን ባለው ድርቅ ሁኔታ የተጎዱ ሰዎች ስለሆኑ ከሌላቸው ነገር ነው እያካፈሏቸው ያለውና ጉዳዩ በቀላሉ የሚታይ አይደለም። ይህንን ሁኔታ ለመለወጥ ምን እየተደረገ እንደሆንም አቶ ክሱት አብራርተዋል። እንግዲህ ቅድም የጠቀስኩት ቡድን ተመልሶ እንደመጣ በቀጥታ ወደ እንቅስቃሴ ነው የተገባው ከመንግስት ጋር እንግዲህ መንግስት ነው ይሄን ሁሉ የሚመራው ኢትዮጵያ ውስጥ የሚከናወን ነገር ነው መንግስት ነው ይመራው በመንግስት ደግሞ አራ የምንለው ወይም የስደተኞችና ከደስ ተመላሾች ጉዳይ ጽፈት ቤት የምንለው በጣም አብሮን የሚሰራ ድርጅት ነው ከእነሱ ጋር እና ሌሎች ኤጀንሲዎች ጋር ቁጭ ብሎ ማን ምን ያርግ መቻ ይደረግ የሚለውን ፕሮግራም እና ስርዓት እያወጣን ነው ለጊዜው እርዳታ እስኪሰባሰብ መጠበቅ ስለማይቻል ለምሳሌ የወርልድ የዓለም ምግብ ድርጅት አንድ ጊዜ እርዳታ እንዲሰጣቸው ተወስኗል። ሶማሊያውያን ስደተኞችን ከዚህ በተሻለና አመቺ በሆነ መንገድ ለመርዳት ሌላ በቅድ ደረጃ ያለ አማራጭ ወደ ተደራጁ የስደተኛ ካምፖች ማጓጓዝ ይመስላል። ይህ ግን የሚከናወነው በስደተኞቹ ሙሉ ፈቃድ ብቻ ይሆናል። አሁን ሁለት ሀሳቦች ናቸው ያሉት። ጅጅጋ አካባቢም ሶስት ካምፖች አሉን። ሶማሌ ስደተኞች የሚኖሩባቸው የቆዩ ካምፖች ናቸው። ወደዛም ሊሆን ይችላል፣ ወደ ዶሎ አዶ ሊሆን ይችላል። ምክንያቱም አሁኑ ጅጅጋ አካባቢ ሶማሌ ስደተኞች አሉ፣ ዶሎ አዶ አካባቢ አሉን አሉ እንደገና ጎዴ አካባቢ ካምፖች ስታብሊሽ አድርግ እንደሆነ ሎጂስቲክሱ በጣም የሚከብድ ነው ይመስልና የአንድ ጊዜ ወጪው ይሻላል። እሷን አንድ ትራንስፖርት አድርጎ አብሮ ካሉት ሰዎች ጋር አሲስት የማድረግ፣ ስለዚህ እንደ ሀሳብ እንደዛ ተነስቷል። ነገር ግን ሙሉ በሙሉ በሰዎች ፍላጎት ነው የሚሆነው። አቶ ክሱት በዶሎ ኦዶ በተለይም ኮቤ በተሰኘው ካምፕ የሚታየውን የህፃናት ሞትም አንስተው መስሪያ ቤታቸው ይህንንም በይፋ እንዳስታወቀ አስታውሰዋል። ያልተነገረው ታሪክ ግን ይህን ቁጥር ለመቀነስ የሚደረገው ጥረት ነው ብለዋል። በአሁኑ ጊዜ ይተርፋሉ ተብሎ የማይገመት ህፃናት እንደገና አንሰራርተው ከእናቶቻቸው ጋር መኖር ጀምረዋል በማለት በዶሎ ሞት ብቻ ሳይሆን ሕይወትም አለ ሲሉ ገልጸውታል። መለስካችኋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።